ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ግንቦት 5 2012 ዓ.ም ም ዝግጅታችን ጀመረ። የዩናይትድ ስቴትስ ምክር ቤት አባላት በሀገሪቱ ምጣኔ ሀብት ላይ የደረሰውን ጉዳት ለመጠገን ና ያስከተለውን የጤና ቀውስ ለመታደግ የሚያግዝ ተጨማሪ ግዙፍ በጀት ለመመደብ ያጤኑ ናቸው። ዘገባ ይኖረናል። መድረክ ምርጫውን በተመለከተ ሀሳብ አለኝ ይላል። ኢትዮጵያ ውስጥ ሀምሳ ዓመት የሚሆን ሀያ ሰላሳ ዓመት የሚሆን ምናልባት ሁለት ዓመት ላለፉት ሁለት ዓመታት የሚሆን ያሉትን መሰረታዊ ችግሮች እየተገናኘ የሚደራደር አቅጣጫን የሚያሲዝ የተስማማንባቸውን ነገሮችም ደግሞ ስራ ላይ የሚያውል የመድረኩ መሪ ፕሮፌሰር መረራ ጉዲና ናቸው። ዘገባ አለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ለ2650 ሰዎች ባለፉት 24 ሰዓታት የኮሮና ቫይረስ ምርመራ ተደርጎ ለቫይረሱ የተጋለጡ ሁለት ሰዎች መገኘታቸውን የጤና ሚኒስቴር ዕለታዊ መረጃ አመልክቷል። ሁለቱም የውጭ ሀገር ጉዞ ታሪክ ያላቸው የ24ና የ33 ዓመት እድሜ ያላቸው ኢትዮጵያውያን ወጣቶች መሆናቸውን ነው የሚኒስቴሩ መግለጫ ያመለከተው። አንደኛው በትግራይ ክልል የድንበር ተሻጋሪ አሽከርካሪ፣ ሁለተኛው በሶማሌ ክልል ለይቶ ማቆያ የተመዘገበ መሆኑን ጨምሮ ገልጿል። በኢትዮጵያ በምርመራ የተረጋገጠው የኮሮና ቫይረስ ቫይረስ ተጠቂዎች አሃዝ ዛሬ 263 መድረሱ ነው። የታላቁ ህዳሴ ግድብ አሞላልን በተመለከተ ቅድመ ስምምነት ለመፈራረም ኢትዮጵያ ያቀረበችውን ሀሳብ ሱዳን እንዳልተቀበለች ሲጂቲኤን የቻይና ዓለም አቀፍ ቴሌቪዥን ዘገበ። የዋሽንግተኑ ድርድር እንዲቀጠል ፍላጎት አላት ብሏል ዘገባው። የሱዳን ጠቅላይ ሚኒስትር አብዱላ ሀምዶክ የግድቡን የመጀመሪያ አሞላል በተመለከተ ከአዲስ አበባ በኩል የቀረበውን የስምምነት ሀሳብ እንዳልተቀበሉት የሚገልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ መላካቸውን ነው ዘገባው ጨምሮ ያመለከተው። በግድቡ የመጀመሪያ አሞላል ላይ ከፊል ስምምነት ማድረግ በስምምነቱ ውስጥ መካተት የሚገባቸው የቴክኒክና የሕግ ጉዳዮች ስላሉ ልንቀበለው አልቻልንም ሲሉ የሱዳኑ ጠቅላይ ሚኒስትር ሀምዶክ መናገራቸውን ዘገባው አመልክቷል። በግድቡ ጉዳይ አጠቃላይ ስምምነት ላይ ለመድረስ የሚያበቃው መንገድ እሳቸው ባለፉት አራት ወራት ትልቅ እርምጃ አሳይቷል ሲሉ የገለጹትን ድርድር በአስቸኳይ መቀጠል ነው ማለታቸውን የሲጂቲኤን ዘገባ ጠቅሷል። ኢትዮጵያ የህዳሴ ግድብ የውሃ ሙሌት በሚቀጥለው ሐምሌ ወር እንደምትጀምር በዚህ ሳምንት ይፋ ማድረጓ ይታወቃል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የታንዜኒያ መንግስት የኮቪድ-19 አያያዝ ግልጽነት የጎደለው ነው ሲሉ ተቃዋሚዎች ነቀፌታ አሰሙ። በሀገሪቱ የኮሮና ቫይረስ ተጠቂዎች ቁጥር ወደ አምስት መቶ ያሻቀበ ሲሆን ከሌሎች የአፍሪካ ከተሞች በተለየ የዋና ከተማዋ የዳሬሰላም የንግድ እንቅስቃሴ እንደተከፈተ ነው። ትምህርት ቤቶች ግን ተዘግተዋል። ህዝባዊ ስብሰባ ማድረግም ተከልክሏል። የታንዜኒያ የለውጥና የግልጽነት ተቃዋሚዎች ህብረት የሀገሪቱ መንግስት በድብቅ አሰራሩ የህዝብ ጤናን ለአደጋ አጋልጧል ሲል አጥብቆ አውግዟል። የሚሆነውን ሁሉ በጊዜ ለህዝቡ ካልተናገራችሁ ችግሩ ተወግዷል እንዳላችሁ ይቆጠራል። እናም ሰው ወደ ወትሮ እንቅስቃሴ የጥንቃቄ እርምጃዎችን ቸል ብሎ ሊቀጥል ይችላል ሲሉ ወቅሰዋል። በቀብር ስነ ስርዓቶች ላይ ቁጥሩ የበዛ ለቀስተኛ ማየታቸውንም የፓርቲው መሪ ገልጸዋል። የታንዛኒያ መንግስት ግን ነቀፋውን አይቀበልም። ዓለም አቀፉ የኮሮና ቫይረስ ወረርሽኝ በመካከለኛው ምስራቅና በሰሜን አፍሪካ በረሀብ የሚጠቁ ሰዎችን ቁጥር ከአርባ ሰባት ሚሊዮን በላይ እንዲያሻቅብ ሊያደርግ እንደሚችል የዓለም የምግብ ፕሮግራም አስጠነቀቀ። አሁን ባለው ረሀብ ላይ ያሉ ሰዎች ቁጥር ላይ ተጨማሪ ስድስት ነጥብ ሰባት ሚሊዮን ለረሀብ እንደሚጋለጡ ነው የዓለም የምግብ ፕሮግራም ያሳሰበው። ሊሳሽላይን ከጂኒቫ የላከችውን ዘገባ ስመኝሽ የቆየ ታቀርበዋለች። የመካከለኛው ምስራቅና የሰሜን አፍሪካ ሀገራት በጦርነት በፖለቲካ አለመረጋጋትና በኢኮኖሚያዊ ችግሮች ሲታመሱ ኖረዋል። ኮቪድ-19 ደግሞ ችግሮቹን የበለጠ እያባባሳቸው ነው። የተባበሩት መንግስታት ድርጅቶች ያልተረጋጉና ጠንክረው ያልወጡ መንግስታት ያሏቸው እነዚህ ሀገራት ወረርሽኙንና ከወረርሽኙ ጋር የሚመጡ ተያያዥ ችግሮችን ለመቋቋም የሚያስችል አቅም የላቸውም ሲሉ ያስጠነቅቃሉ። የዓለም ምግብ ድርጅት የምግብ ቀውስን አስመልክቶ ባወጣው ሪፖርት በዓለማችን ላይ በምግብ እጥረት ከሚሰቃዩ ህዝቦች ሀያ በመቶ የሚሆኑት በመካከለኛው ምስራቅ እንደሚገኙ አመልክቷል። የምግብ ድርጅቱ የህዝብ ግንኙነት ኃላፊ ኤልዛቤት ባየርስ ወረርሽኙ ጽኑ ረሃቡን ወደ ከፋ ደረጃ እንደሚያደርሰው እና ሰዎች መተዳደሪያ ምንጫቸውን እያጡ በሄዱ ቁጥር ራሳቸውን መመገብ እንደሚያቅታቸው ይገልጻሉ። ኖ ኢምፕሎይመንት ኢንሹራንስ ያጠራቀሙት ገንዘብ ሳይኖራቸው ወይም የስራ ማጣት ዋስትናና የምግብ ድጋፍ በሌለበት የዕለት ተዕለት ኑሯቸውን ቀጥተኛ ባልሆነው የኢኮኖሚ ዘርፍ ተሰማርተው የሚተዳደሩ ቤተሰቦች ሙሉ ለሙሉ ከቤት መዋልን መቋቋም አይችሉም። ብዙ ሰዎች ህይወታቸውን ለማቆየት የምግብ እርዳታ ያስፈልጋቸዋል። በአሁኑ ወቅት የዓለም ምግብ ድርጅት በአካባቢው ላሉ 23 ሚሊየን ሰዎች ምግብ ያቀርባል። ከዚህ ውስጥ ሁለት ሶስተኛው የሚሆነው በጦርነት በበሽታና በረሃብ ለሚሰቃዩት የየመንና ሶሪያ ህዝቦች የሚላክ ነው። በዩናይትድ ስቴትስ በኮሮና ቫይረስ ምክንያት ለህልፈት የተዳረገው ሰው ብዛት ከተገለጸው ከ81 ሺው በእርግጠኝነት በሚያሰኝ ደረጃ የበለጠ ነው ሲሉ ግንባር ቀደሙ የሀገሪቱ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ አስገነዘቡ። ያለአግባብ ተቻክሎ በየከተሞችና ክፍለ ግዛቶች እንቅስቃሴዎችን መክፈት ከባድ መዘዝ ያስከትላል ሲሉም አስጠንቅቀዋል። አንቶኒ ፋውቺ ዩናይትድ ስቴትስ ለወረርሽኙ እየሰጠች ያለችውን ምላሽ እየመረመረ ላለው ለመወሰኛ ምክር ቤቱ ኮሚቴ በሰጡት የምስክርነት ቃል የኮሮና ቫይረስ ሰለባ የሆኑ ብዛት ያላቸው ሰዎች በተለይም በኒውዮርክ ከተማ አካባቢ በይፋ በተመዘገበው አኃዝ ውስጥ ባልተካተቱበት ሁኔታ በየቤታቸው ያለፉ አሉ ሲሉ ነው ያብራሩት። ይህን ያህል ብለው ቁጥር ለመናገር ግን ፈቃደኛ አልሆኑም። ከፊታችን መስከረም እስከ ኅዳር ባለው ወቅት በዩናይትድ ስቴትስ የወረርሽኙ ይዞታ ካሁኑ ሊብስ ይችላል ሲሉም ፋውቺ አስጠንቅቀዋል። ሆኖም ሀገሪቱ ከስካሁኑ በተሻለ መንገድ ወረርሽኙን ትይዘዋለች ብዬ ተስፋ አድርጋለሁ ነው ያሉት። ዩናይትድ ስቴትስ ውስጥ ስምንት የኮሮና ቫይረስ መከላከያ ክትባቶች ላይ ጥናት እየተካሄደ መሆኑንም ያመለከቱት ዶክተር ፋውቺ ከቀናን ወደ ክረምቱ መግቢያ ላይ እናውቀዋለን፣ ብዬ ተስፋ አድርጋለሁ ብለዋል። በምሽቱ አብይ ርዕስ ዘገባ ይኖረናል። በመጨረሻም የዩናይትድ ስቴትስ የፍትህ ሚኒስቴር በቀድሞ የትራምፕ አስተዳደር የብሔራዊ ጸጥታ አማካሪ ማይክል ፍሊን ላይ የመሰረተውን የወንጀል ክስ ለመሰረዝ ያቀረበው ጥያቄ የፌዴራሉ ፍርድ ቤት ዳኛ በይደር እንደሚይዙት አስታውቀዋል። በሚኒስቴሩ ውሳኔ ላይ የህግ አዋቂዎች እንዲከራከሩበት እድል ለመስጠት ነው ብለዋል ዳኛው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ፣ በ25 ሜትር ባንድ በ1240 ኪሎሄርዝ፣ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ ግንቦት 5 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አትቪዮ አማሪክ እንዲሁም በአህዱ ራዲዮ 943 ላይ በቀጥታ ስርጭታችንን ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምፅ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን የዕለቱን ፕሮግራማችንንም የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ዩናይትድ ስቴትስ ምክር ቤት አባላት ቀደም ሲል በኮሮና ቫይረስ ሳቢያ ተነጥለው የቆዩ ገደቦች እንዲላሉ በሚደረግበት ወቅት ወረርሽኙን ለመዋጋት የሚያስችሉ ሁኔታዎች ስለመኖራቸው የሀገሪቱን ከፍተኛ የጤና ጉዳይ አዋቂዎች ጠየቁ። ለሁለት ወራት ያህል ከመኖሪያ ቤታቸው እንዳይወጡ የተሰጠውን ትዕዛዝ ተከትሎ በሀገሪቱ ምጣኔ ሀብት ላይ የደረሰውን ጉዳት ለመጠገን እና ያስከተለውን የጤና ቀውስ ለመታደግ የሚያግዝ ተጨማሪ ግዙፍ በጀት ለመመደብ እያጤኑ መሆናቸውም ተጠቁሟል። የአሜሪካ ድምጿ የምክር ቤታዊ ጉዳዮች ዘጋቢ ካትሪን ጊብሰን ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። የዩናይት ስቴትስ ምክር ቤት አባላት በትላንቱ የምስክሮችን ቃል የሰሙበት ሥነ ሥርዓት የተለያዩ የዩናይት ስቴትስ ግዛቶች በሰዎች እንቅስቃሴዎች ላይ ጥለውት የነበረውን ገደብ ማላላት በጀመሩበት በአሁኑ ወቅት ፈጥኖ የሚወሰድ ይህን ገደቦችን የማላላት እርምጃ በአንጻሩ በወረርሽኙ ሳቢያ ሕይወታቸውን ሊያጡ የሚችሉ ሰዎችን ቁጥር መቀነስ ባለመቻል ሊያስከፍል ስለሚችለው ዋጋ የሚደርሳቸውን ማስጠንቀቂያ ክብደት ለመመዘን የታለመ ነው። ዶክተር አንቶኒ ፋውቺ የብሔራዊ የአለርጂና ተላላፊ በሽታዎች ኢንስቲትዩት ዲሬክተር ናቸው። ውሳኔውንና ተዛምደው መወሰድ ያለባቸውን የጥንቃቄ እርምጃዎች መረጋገጥ አስፈላጊነት አስመልክተው ሲናገሩም አንዳንድ አካባቢዎች አሉ፣ ዲሬክተሩ አንዳንድ አካባቢዎች ከተሞችና ግዛቶች እነኛን አስፈላጊ መጠበቂያዎች አልፈው ያለ ጊዜው አሊያም ድንገት የወረርሽኙ መዛመት የሚስፋፋበት ሁኔታ ቢከሰት በብቃት መቆጣጠር የሚያስችል ዝግጅት መኖሩን ሳያረጋግጡ ገዳዎቹን ቢያላሉ፣ በመጠኑ ከፍ ያለ የመዛመት አዝማሚያ ብቻ በማየት ፋንታ መጠነ ሰፊ ስርጭት ያለው ወረርሽኝ ዳግም እንዳይከሰት ወይም እንዳያገረሽ ነው ስጋቱ ሲሉ አስረድተዋል። ገደቦቹ ይላሉ ዘንድ የሚወተውጡ ሰልፎች በተለያዩ የአገሪቱ ክፍሎች እየታዩ ቢሆንም የዩናይት ስቴትስ እንደራሴዎች ምክር ቤት አባላትም ሆኑ ከፍተኛ የጤና ባለስልጣናትና አዋቂዎች ግን ለወረርሽኙ ላለመጋለጥ ሲሉ እንደ ሌሎች ሁሉ ከቤታቸው ሆነው ከሚሰሩበት፣ ነው በቪዲዮ ምስል አማካኝነት ለወትሮ በምክር ቤቱ አዳራሾች በአካል ተገኝተው የሚታደሙትን የምስክሮች ቃል መስማት ሂደት በርቀት ያከናወኑት። የቴኔሲው የሪፐብሊካን ፓርቲ አባል ሴናተር ላማር አሌግዛንደር ስነስርዓቱን ያካሄደው ምክር ቤቱ የትምህርት የሰራተኞችና የጡረታ ጉዳዮች ኮሚቴ ሊቀመንበር ናቸው። እስከ ወዲያኛው ቤት መቀመጥ ለዚህ ዓለም አቀፍ ወረርሽኝ የሚሆን መፍትሄ አይደለም። በተዘጋው የኢኮኖሚ እንቅስቃሴ የተጎዱ ወገኖቻችንን በሙሉ ሳይቋረጥ እስከ መቼውም ለመርዳት የሚያስችል የገንዘብ መጠን አይኖርም፣ ነው ያሉት ወደ ስራና ወደ ትምህርት ገበታ የሚመልሱ ሁነኛ መንገዶች፣ በምርመራ ለቫይረሱ የተጋለጡ ሰዎችን ተከታትሎ ማግኘትና መርዳት፣ አስፈላጊውን ተነጥሎ የመቆየት አሰራር ተግባራዊ ማድረግ እንዲሁም ሕክምናና ክትባት ፍለጋ ናቸው ዘለቄታ ያለው መፍትሄ የሚያስገኙት ሲሉ አማራጭ ያሉትን በስነ ስርዓቱ መክፈቻ ወቅት አጽንኦት ሰጥተው ተናግረዋል። በሌላ መድረክ በሰጡት አስተያየታቸው ዩናይትድ ስቴትስ አሁን ከሌሎች ሀገሮች ተስፋ ተሰልፋለች ያሉት ደግሞ ፕሬዚዳንት ትራምፕ ናቸው። አክለውም የምርመራ አገልግሎትን በተመለከተ የሚፈለገውን ማድረግ ከሚያስችል ደረጃ ላይ ደርሰናል ብለዋል። የህግ አርቃቂዎቹ ግን በትላንቱ ሥነ ሥርዓት ያ የተባለው ዝግጁነት ምን ያህል እንደሆነ የምስክርነት ቃላቸውን እንዲሰጡ በተጋበዙት የጤና ጉዳይ አዋቂዎችና ባለስልጣናት ዝርዝር ማብራሪያ ቀርቦላቸዋል። የዩናይት ስቴትስ የጤናና የሰብአዊ አገልግሎቶች ምክትል ሚኒስትር አድሚራል ብሬት ጊሮኢር በሥነ ሥርዓቱ ከተሳተፉ የጤና ባለሥልጣናት አንዱ ናቸው። በመስከረም ወር የምርመራ አገልግሎት የሚጠይቀውን አቅርቦትና በየደረጃው ያሉትን ሂደቶች ከግምት አስገብተን የመመርመሪያ ቁሳቁሱ ተመርቶ የማረጋገጫ ፍቃድ አግኝቶ ማለፍ ያለበትን ሁሉ አልፎ የፊታችን መስከረም አገራችን በየወሩ ከ40 እስከ 50 ሚሊዮን ምርመራዎችን የማካሄድ አቅም ሊኖራት ይችላል ብለን እናምናለን ብለዋል። የዩናይት ስቴትስ ኢኮኖሚ መንቀሳቀስ ከጀመረም በኋላ በምጣኔ ሀብቱ ላይ የደረሰውና ገና የሚደርሰው ጉዳት ሙሉ በሙሉ ለመቆጣጠር አዳጋች ነው የሚሆነው። ስራቸውን ያጡ ሰዎች ቁጥር በመቶ ዓመት ጊዜ ውስጥ ታይቶ ከማያውቅበት ደረጃ ደርሷል። ይሁን እንጂ በዩናይት ስቴትስ ምክር ቤት የሪፐብሊካን ፓርቲ አባላት ምክር ቤቱ ሌላ ዙር የድጎማ በጀት ከመፍቀዱ በፊት ጥንቃቄ ያስፈልጋል በሚል እያሳሰቡ ነው። እስካሁን ያደረግነውን እየመረመርን ነው በሀገሪቱ የዕዳ መጠን ላይ ሶስት ትሪሊዮን ዶላር ጨምረናል። ሌላ ተጨማሪ ገንዘብ ወጪ ለማድረግ ከመወሰናችንም አስቀድሞ የስካሁኑን ውጤት መገምገም አለብን ያሉት በንደራሴዎች ምክር ቤት አብላጫ መቀመጫ ያሉት የሪፐብሊካን ፓርቲ መሪ ሚች መኮኔል ናቸው። ዲሞክራቶች በበኩላቸው ለሚጠብቀው ስራ ወሳኝ የሆኑትን ሰራተኞች ለመርዳትና ኢኮኖሚውን ለማንቀሳቀስ ከፍተኛ መጠን ያለው ገንዘብ ወጪ መደረግ አለበት ነው የሚሉት። የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የፓርቲያቸውን አቋም እንዲህ ሲሉ ነው ያስረዱት። ለሕዝባችን የሚበጀውን ፍለጋ አርቀን ማየት ያለብን አሁን ነው፣ ምክንያቱም ያን ማድረግ ካልቻለን፣ አሉ ፔሎሲ፣ ያን ማድረግ ካልቻለን በኋላ ብዙ ሕይወት እና ንብረት ያስከፍለናልና፣ ወሳኙን እርምጃ አሁን አለመውሰድ የመጨረሻውን ብርቱ ዋጋ የሚያስከፍል ጥርጊያ ነው ነበር ያሉት። የዲሞክራት ፓርቲያቸው ታዲያ የ ሶስት ትሪሊዮን ዶላር ወጪ እቅድ በያዝነው ሳምንት መገባደጃ በህግ አርቃቂው ምክር ቤት እንደሚጸድቅ ቢጠበቅም የሪፐብሊካን ፓርቲ አባላት አብላጫ መቀመጫ በያዙበት የህግ መወሰኛው ምክር ቤት ግን ጨርሶ የማለፍ እድል እንደሌለው ከወዲሁ ተተንብዮአል። አሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ነበር አሉላ ከበደን እናመሰግናለን አሁን ደግሞ የትንታኔው መጽሔት ይቀጥላል ሰሞኑን አነጋጋሪ ከሆነው የኢትዮጵያ ምርጫ ጋር ወደ ተያያዘ ዘገባ ነው የምናልፈው መንግስት ለድርድር ብሔራዊ መግባባትና የጋራ መፍትሄ ለማምጣት ዝግጁ መሆን እንደሚገባው የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አሳሰበ። ወሳኝ በሆኑ ልዩነቶች ላይ ለመደራደርም የመፍትሄ ሀሳብ የያዘ አማራጭ ሰጥቷል። ሀሳቡም ለጠቅላይ ሚኒስትር አብይ አህመድ እንደቀረበ አስታውቋል። መለስካቸው አማሃ ዝርዝር አለው። ለጠቅላይ ሚኒስትሩ ጽህፈት ቤት ተልኳል የተባለው የመድረክ የመፍትሄ ሀሳቦች ሰነድ ርዕሱ ከገባንበት ፖለቲካዊና ህገ መንግስታዊ ቀውስ ለመውጣት የቀረበ አማራጭ የመፍትሄ ሀሳብ ይላል ሰነዱ። በሀገሪቱ ታሪክ ወደ ኋላ ተመልሶ ጥቂት ካተተ በኋላ በየትኛውም የፖለቲካ ስርዓት ለዘላቂ ሰላም፣ መረጋጋትና ልማት ከአንዱ ወገን ብቻ የተደረጉ ድርጊቶች ናቸው ያላቸው ሁሉ ፍሬ እንዳላስገኙ ያስረዳል። ሰላምና ልማት ሊመጡ የሚችሉት ህዝብ በነጻ ፈቃዱ በመረጣቸው የፖለቲካ ኃይሎች ብቻ እንደሆነም ያስገነዝብና በኢትዮጵያ ዛሬ የተደረሰበት ይህንን የኖረ ችግር በአስተማማኝ ሁኔታ እንዴት መፍታት ይቻላል በሚል ወሳኝ ምዕራፍ ላይ ነው ይላል የመድረኩ ወቅታዊ መሪ ፕሮፌሰር መረራ ጉድና። በምርጫው መራዘምም ሆነ የኮቪድ-19 ጥቃት በአንድነት በመመከት ረገድ መድረክ ከመንግሥት ጋር ምንም አይነት ልዩነት የለውም ብለዋል። ልዩነቱ ወደ ምርጫው እንዴት እንሄድ በሚለው ብቻ እንደሆነም ክርክራቸውን ያቀርባሉ። ያለው መንግሥት አንዱ አካል የሆነው ምክር ቤት የሚተረጎመው ሕግ ስህተት ሊኖረው ይችላል ሲሉም ጠቁመዋል። የራሳቸውን ሕልውና ላይ ራሳቸው ዳኛ ሆኖ ደግሞ ሊቀርቡ ነው። ይሄ መሰረታዊ የሆነ የሕግ መርሆን ይጥሳል። ኮንፍሊክት ኦፍ ኢንተረስት የሚባል በራሴ ጉዳይ ላይ ዳኛ አትሆንም። በራሴ ጉዳይ ላይ ጊዜም ያሁን ጊዜያቸው እያለቀ አስተርጓሚ ከሆኑ የጥቅም ግጭት የሚባል የህግ መርሆን የሚጥስ ነገር ያበጣል። በራሳቸው ጉዳይ ራሳቸው ሊተረጉሙ ነው። ከዛ በኋላ ደግሞ ምንድ ነው? ትርጉም የሚጠይቀው አከራካሪ የሆነ አሻሚ የሆነ አንቀጽ ሲፈጠር ነው። ምንም አሻሚ የሆነ ምንም አከራካሪ የሆነ አንቀጽ የለውም። ስለዚህ አንድ ፓርቲ ስልጣኑን ለማራዘም ሲፈልግ አራት አማራጭ ሶስት አማራጭ ምን አማራጭ እኛ ጭንቅ አይደለም። ዋና ጉዳይ ህገ መንግስቱ ውስጥ አንቀጽ አሻሽለ ስልጣን ላይ ለመቆየት ብዙ የአፍሪካ ዲክቴተሮች የተጠቀሙበት መንገድ ነው። ዲክታተሮች እንደገና ራሳቸውን እየለወጡ በፈለጉ መንገድ እያስተረጎሙ ህገ መንግስት ውጪ የሚሰሩት አሰራር በሀገራችን ላይ እዳ ሊያመጣ ነው። ስለዚህ ሁሉም ባለድርሻ አካላት ቢያዝበ ወሳኝ የሆኑ ባለድርሻ አካላት በሌሉበት ገዢው ፓርቲ በራሱ መንገድ አሻሽሎ በራሱ መንገድ ስልጣኑን ሊቀጥል እየፈለገ ስለመሰለን ነው የምንቃወመው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ስለ ሀገሪቱ ወቅታዊ ሁኔታና በተለይም የተራዘመውን የወቅቱን ምርጫ በተመለከተ በሰጡት መግለጫ ይህን ማብራሪያ ሰጥተው እንደነበረ አይዘነጋም። የማይተካ ሚና የሚጫወተው የህገ መንግስት ጉዳዮች አጣሪ ጉባኤ በዋነኛነት በገለልተኛ ባለሙያዎች የሚመራ ተቋም ነው። በህገ መንግስቱ ይህን ጉባኤ የተመለከቱ ድንጋጌዎች ፍርድ ቤቶችን ከተመለከቱ ድንጋጌዎች ጋር አብረው የተቀመጡ ናቸው። ጉባኤው ወደ ፍርድ ቤትነት የተጠጋ ህገ መንግስታዊ ተቋም ነው። ከዚህም በተጨማሪ የፌዴሬሽን ምክር ቤት የሚመራው በብልጽግና ፓርቲ አይደለም። ስለዚህ የትርጓሜው ሂደት በአንድ ፓርቲ ቁጥጥር ስር ያለ ነው ለማለት አይቻልም። የትርጓሜውን የውሳኔ ሀሳብ የሚያቀርበው በጠቅላይ ፍርድ ቤት ፕሬዝዳንት እና በምክትል ፕሬዝዳንት የሚመራ ገለልተኛ አካል ነው። የህገ መንግስታዊ ትርጓሜ ስርዓታችን ወደፊት መሻሻል ቢኖርበት እንኳ ለህገ መንግሥታዊነት ተገዥ አሁን ያለውን እና በህገ መንግሥቱ የተደነገገውን ስርዓት አክብረን መሆን አለበት። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ያቀረባቸው የመፍትሄ ሀሳቦች የሚያተኩሩት ህጋዊ ወይም ህገ መንግሥታዊ በሆኑ ዘዴዎች አይደለም። ከዚያ ይልቅ ፖለቲካዊ የጋራ መግባባትን በመፍጠር እስከ ምርጫው መዝለቅ ይቻላል በሚል ይመስላል። ስለዚህ እኛ ምንድን ነው ቁጭ ብሎ ኢትዮጵያ ውስጥ 50 ዓመት የሚሆን 30 ዓመት የሚሆን ምናልባት ላለፉት ሁለት ዓመታት የሚሆን ያሉትን መሰረታዊ ችግሮች እየተገናኘ የሚደራደር አቅጣጫን የሚያስይዝ የተስማማንባቸውን ነገሮችም ደግሞ ስራ ላይ የሚያውል ለምሳሌ ምርጫ ቦርድ አካባቢ ያሉትን ትሮች አልተፈቱም። ዝም ብለን ወደ ምርጫ ስንሄድ የነበረው ምርጫ ቦርድ በአሰራሪም በአካሄድም በመጨረሻ ላይ በተጨመሩት ህጎች ለምሳሌ ያልተስማመባቸው ነገሮች አሉ። የግድ ግን ወደ ምርጫ እየተገፋን ነው። ለምሳሌ እንደዚህ አይነቱ መንግስትም ሆነ ተቃዋሚዎች ያሉበት አካል መወሰንም የሚችል አካል ዝም ብሎ ጠቅላይ ሚኒስትሩ በፈለገ ጊዜ እየጠራ ለግማሽ ቀን ለምን ቀን የሚያዋዩ አይነት ነገር ሳይሆን ባሉት መሰረታዊ ያገሪቱ ችግሮች ላይ ተነጋግሮ የሚወስድ የተወሰነውን ደግሞ ስራ ላይ ለማል የሚመክር የሚቆጣጠር አይነት ነገር አካል ያስፈልጋል። መድረክን ያሳሰበው ሌላው ጉዳይ በሀገሪቱ ለዘመናት የተንሰራፋው የሰው ልጅ መብቶች ጥሰት፣ የዲሞክራሲ መብቶች መረገጥና ብልሹ አስተዳደር እንዲሁም በአንጻሩ ከቅርብ ጊዜ ወዲህ ደግሞ የፓርቲና መንግስት መዋቅሮች አለመለያየት ያስከተሏቸው ችግሮች እንደሆኑ ሰነዱ ዘርዝሯል። ፕሮፌሰር መረራም ጨምረውበታል ሰው ማሰርና መፍታት በተለይ ሰፊ የሆነ ለውጥ አለ የተባለ የሰብአዊ መብት ረገጣ አለ ይህንን ምን አድርገ እናስቀራለን ያውም ደግሞ መንግስት ድሩን ካለቀ በኋላ ቀጥሎ ይዛ ብለ ለአንድ ፓርቲ የመቶ አስር ሚሊዮን የኢትዮጵያ ህዝብን ህልውናና ጥቅሞችን ገለልተኛ በሆነ ምን በሆነ መንገድ ያከብርልናል ብለን በተለይ ባላለፉት ሃምሳ ዓመታት ያለምንበትን የፖለቲካ ውጣ ውረዶችን እያወቅ እንደገና መመልሰን ደግሞ የልጫወታ መጫወቱን አንፈልግም። ስለዚህ መሰረታዊ የሆኑ የህግ ችግሮች አሉ፣ የሰብዓዊ መብት ረገጣዎች አሉ፣ ሰዝታ አካላት እንቅስቃሴ አለ። እነዚህ ነገሮች ላይ ገዢ ፓርቲን ጨምሮ የሚነጋገር እና የሚወስን ያን የወሰናቸውን ነገሮች ደግሞ ስራ ላይ ለመቆጣጠር የምንችልበት አካል ካልተፈጠረ በስተቀር አንድ ኢህአዴግ ዘመንም እናተመለስ ሌላ ነገር ይላሉ መሬት ላይ የሚታየው ሌላ ነው። ከህግ ውጭ ሰው አይታሰርም ይላሉ፣ አይናችን እያየ ሰው ይታሰራል። ከህግ ውጭ ሰው አይገረፍም ይላሉ፣ አይናችን እያየ ይገረፋል። ከህግ ውጭ ሰው አይገደልም ይላሉ፣ አይናችን እያየ ይገደላል። እነዚህ ነገሮች አነ ነገሮቹ ሊቀጥሉ ነው። ስጋታችን እንግዲህ ምንድን ነው? የተሳካ ዲሞክራሲያዊ ለውጥ፣ እደግማለሁ፣ የተሳካ ዲሞክራሲያዊ ለውጥ ያስፈልጋል ይሄ ጋር ወደፊት ለመሄድ ከጠቅላይ ሚኒስትር ጽሕፈት ቤት ለእነዚህና ለመሳሰሉ ጥያቄዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ይሁንና ቀደም ሲል እንደተገለጸው ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በሰጡት መግለጫ ያስተላለፉት መልእክት ከፊል መልስ ሊሆን የሚችል ይመስላል። በአጠቃላይ የሚኖረን የመፍትሄ ሀሳብ ሁላችንም በፍጹምነት የሚያረካ ባይሆንም ከህግና ከህገ መንግስታዊነት ያልወጣ ሀገሪቱን ያለ መንግስት የማያስቀር፣ በቀጣይ ምርጫውን የማድረጊያ ጊዜውን አጭርና ምቹ የሚያደርግ፣ ኮቪድ አስራ ዘጠኝን ለመከላከል ያለንን አቅምና እድል የማያበላሽ፣ የህዝቡን ዴሞክራሲያዊ መብት ለጥቂቶች አሳልፎ የማይሰጥ፣ አካሄዱ ለወደፊቱ ሌሎች ችግሮችንም እንድንፈታ መንገድ የሚከፍት መሆን እንዳለበት መንግስት ያምናል። ለዚህም ነው ህገ መንግሥታዊ ትርጉም የገጠውንም ፈተና ከሌሎች በተሻለ መልኩ ይፈተዋል ብለን የምናምነው። ይህንንም በውይይት በምክክር፣ በጥበብና በእውቀት ለኢትዮጵያና ለህዝባችን የሚበጀውን ለማድረግ እንደ ወትሮው የሚጠበቅብን ሁሉ ለማድረግ ዝግጁ መሆናችን እየገለጽኩ መላው የኢትዮጵያ ህዝብ ይህንን ጉዳይ በትኩረትና በጥሞና እንዲከታተል አደራ ማለት እፈልጋለሁ። ባለፈው ሳምንት መንግሥት ከደረሰበት የውሳኔ ምዕራፍ በኋላ የተለያዩ የፖለቲካ ድርጅቶች የየራሳቸውን የመፍትሄ ሐሳብ እየሰነዘሩ እንደሆነ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙናላችሁ። አስተያየቶቻችሁን አካፍሉን። ተወያዩ ተነጋገሩ ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። በተከታዩ ዘገባ ወደ ሶማሌ ክልል እንወሰዳችሁ። በሶማሌ ክልል ባለፉት ሁለት ሳምንታት በቋሚ ወንዞች መጠን መጨመር እና በደራሽ ጎርፍ ምክንያት በደረሱ የጎርፍ አደጋዎች የአስር ሰዎች ሕይወት ማለፉን አስታወቀ። ከሀምሳ አንድ ሺህ ሰዎች በላይ ደግሞ በ ጎርፍ አደጋው በቀጥታ ተጎጂ ሆነዋል ከ29 ሺህ በላይ በክልሉ ነዋሪዎች መኖሪያ ቤቶች ላይ በሺዎች የሚቆጠሩ እንስሳት ባሻገር በጤና ተቋማት ትምህርት ቤቶች የውሃ ተቋማት ላይም ውድመት መድረሱን ክልሉ አስታውቋል ክልሉ እስካሁን የዕለት ደራሽ ድጋፍ ከማበርከት ባሻገር አስር ለሚሆኑ ቤት ንብረታቸውን ላጡ ነዋሪዎች የድንኳን የቤት ቁሳቁስና መሰል ድጋፎች ማድረጉን የአደጋ መከላከልና ዝግጁነት ቢሮ ምክትል ኃላፊ አቶ ሳዲቅ አብዱልቃድር አስታውቀዋል የፌዴራል መንግስትና ሌሎች የሚመለከታቸው አካላትም ድጋፍ እንዲያደርጉላቸው ጥሪ አቅርበዋል። አዲስ ቸኮል ተጨማሪ አለው። የሶማሌ ክልል አደጋ ስጋት ስራ አመራር ምክትል ቢሮ ኃላፊ አቶ ሳዲቅ አብዱል ቃድር በተለይ ለቪዮ እንዳስታወቁት በክልሉ የሚፈሱት የገናሌና ዳዋ እንዲሁም የሸበሌ ወንዞች ከመጠን በላይ በመጥለቀለቃቸው እንዲሁም ወንዝ በሌለባቸው አካባቢዎች ደራሽ ጎርፎችን በመከሰታቸው አስር ሰዎች ሞተው ከ51 ሺ በላይ ዜጎች ተጎጂ መሆናቸውን እና ከ29 ሺ በላይ ሀብት ንብረታቸውን ማጣታቸውን አስታውቀዋል። በፋፈን ዞን በደራሽ ጎርፍ የተፈናቀሉና የግብርና ምርቶቻቸውና መሳሪያዎቻቸው ከተወሰደባቸው ባሻገር በሸበሌ ወንዝ የታችኛው ተፋሰስ ያሉ ዞኖች ከፍተኛ ጉዳት እንደደረሰባቸው አቶ ሳዲቅ ገልጸዋል። በተለይ ከፍተኛ ጉዳት የደረሱት ሸበሌ አካባቢ ያሉት በተለይ ዳውን ስትሪም ወረዳዎች ቀላፎ፣ ሙስተሂልና ፈርፈር ያሉት ናቸው። እስከዛሬ ያለነው ወደ ሀምሳ አንድ ሺህ በላይ የሚሆኑት አባ ወራዎች ተጎድተዋል። ከዚህ ውስጥም ወደ ሀያ ዘጠኝ ሺ ሰላሳ ሰባት የሚሆኑት አባ ወራዎች ተፈናቀሏል። ኦልሞስት የነበራቸውን የተለያየ ሀብት የእርሻም የእንስሳትም ሁሉም ውሀው ተጃጠፉት ይሆናሉ። ከዚህም ውስጥ ወደ አስር ሰው የሚሆኑትን ህይወት አልፎታል። በተለይ ሸበሌ ዞን ውስጥ ብቻ ናቸው። ለጎርፍ ምክንያት የተለያዩ የህዝብ ሀብት በተለይ እንስሳት ወደ አንድ ሺ ሶስት መቶ ዘጠና አምስት የሚሆኑት ከብት በጎርፍ አደጋ ምክንያት ሞቷል። ወደ እርሻም ሀያ አንድ ሺህ ሰባት መቶ አምስት ሄክተር መሬት የሚሆን የተለያዩ ምርቶች በጎርፍ ምክንያት እነሱም ሞቱ። ይህ የአገልግሎት ሰጪ ተቋማትን ጉዳት ደርሶታል። በተለይ ትምህርት ቤት ባልስት ወደ ስልሳ ስምንት የሚሆኑትን ፎርማል ስኩል ወደ አርባ ሰባት የሚሆኑትና ፎርማል ስኩል ኤፒ የሚባሉትም ሀያ ሰባት የሚሆኑት ጤና ኬላዎች እና ወደ ሶስት የሚሆኑት ጤና ጣቢያዎች እዛም ደግሞ የውኃ ተቋማት ወደ አንድ ሰባ አራት እጅ ተቆፋሪ ኤላዎች እና ወደ ከዚህ በተጨማሪ የገናሌና ዳዋ ወንዞችም የሸበሌ ወንዝን ያህል ባይሆንም ጉዳት ማድረሳቸውን አቶ ሳዲቅ ገልጸዋል። በዚህም የዶሎ አዶ ከተማ አሁንም ድረስ በጎርፍ እንደተጠለቀለቀ መሆኑንና በውሃ ሙላት ምክንያት ከሌላው የሶማሌ ክልል ተቆራርጠው የሚገኙ ሌሎች ቀበሌዎች መኖራቸውንም አቶ ሳዲቅ ገልጸዋል። የውሃ ሙላቱና ደራሽ ጎርፎቹ መንገዶችንም በማፈራረሳቸውና አስቀድሞም የመሰረተ ልማት ችግር በመኖሩ ክልሉ አሁንም ድረስ ያልደረስላቸው ተጎጂዎች መኖራቸውን የገለጹት አቶ ሳዲቅ በተቻለ አቅም ግን ክልሉ ለተጎጂዎች ድርጅቶች ድጋፍ እያደረገ ነው ብለዋል። ተጎጂዎችን የነበራቸውን ሀብት የነበራቸውን ምግብ እና ምግብ ነክ ያልሆኑትን አይነቶችን በሙሉ ለሙሉ ውሀው ስለወሰደ ወዲያው ወደ ዘጠኝ ሺ ሰባት መቶ ሀምሳ የሚሆኑት አባወራዎች ምግብ ነክ ያልሆኑትን እቃዎች ለማድረስ ሞክረናል። ምክንያቱም ኦልሬዲ የነበራቸውን ፐርማነንት ቤታቸው ወጥቶ ባዶ መሬት ስላሉት እና ባዶ ቦታ እነሱም ወዲያው የተለያየ የምግብ ነክ ያልሆኑትን አይተሞች ለማድረስ ሞክረናል። ወደ አርባ ሶስት ሺ

ክልሉ አስቀድሞ የቅድመ ማስጠንቀቂያ ስራ በመስራቱ እንጂ ከዚህ የከፋ ጉዳትም ሊደርስ ይችል እንደነበረ ነው አቶ ሳዲቅ የሚናገሩት። በክልሉ ሙሉ በሙሉ ሀብትም ንብረታቸውን ካጡ ከ29 ሺ በላይ አባውራዎች መካከል ክልሉ እስካሁን ድንኳን፣ የምግብ ማብሰያ ቁሳቁስ፣ ብርድ ልብስና የመሳሰሉ ድጋፎችን ያበረከተላቸው አስር ሺ ገደማ መሆናቸውን የሚናገሩት አቶ ሳዲቅ በዚህ ሰብአዊ ድጋፍና በሌሎች ዘርፎችም የፌዴራል መንግስትና ሌሎች ለጋሽ ድርጅቶች ክልሉን እንዲደግፉ ጥሪ አቅርበዋል። በአደጋው በርካታ ቁጥርም ስለ ስለተጎዳ ያው ከኪያ ያለ ነው አቅም አንፃርም እንድንመልስ አንችልም እና ከዚህም የበለጠ የተለያየ የመንግስትና መንግስት ያለሆኑትም አካላቶችም ያው እየጠየቀ ያለው ነው ያለነው እስካሁንም እየጠንቀ ነው። በዚህም በዚህም እንትን እየጠቀምኩ ላሳወቃቸው ወደዋለው ማንም ሁማኒቴሪያን አስስታንት ሊሰጠን የሚችልም ከአቅማችን በላይ የሄደ ስለሆነ ሰፖርት እንዲያደርጉን እየጠየቅን ያለ ነው። በዚህም በአጋጣሚ ጠይቃል መጠየቅም እወዳለሁ። የፌደራል ኮሚሽንም ያው እየደዋወለን ነው ያለ ነው ገኘ ኑር ሰፖርት አለ ገናም ከነሱ እንጠበቃቸው አለ። ምክንያቱ ለምሳሌ አንዳንድ የቀላፈው አንዳንድ አካባቢ መንገድ መንገድ ተግዳራት አለና እነሱ ለማድረስ ስለተቸገረኑ ሄሊኮፕተርም ቢሆን ጀልባም ቢሆን በነሱም ጠይቀ ያንም ሰፖርትን በጣም አስፈላጊ የሆነው በነሱም እየጠበቀና ያለው የምስራቅና ደቡባዊ ኢትዮጵያ አካባቢዎች ባለፉት ሁለት ሳምንታት በደረሰ የጎርፍ አደጋ በተለያዩ አካባቢዎች የሞትና የንብረት ጉዳት ደርሰዋል። በድሬዳዋ ከተማም አራት ሰዎች ሞተው በመቶዎች የሚቆጠሩ ቤቶች በከፊል ወይም ሙሉ በሙሉ መፍረሳቸው የሚታወስ ነው። በቀጣዮቹ ሳምንታትም ተመሳሳይ የጎርፍ አደጋ ሊከሰት እንደሚችል የአየር ትንባዮች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን ለዘገባው እናመሰግናለን የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በአስራ ዘጠኝ ና በሀያ አምስት ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። በመንግስት በጀት የሚንቀሳቀስ ማለት መንግስት የሚወደው ማለት አይደለም። የዋይት ሀውስ ሪፖርተራችን ፓትሲ ዊድ አስኳራ ቪኦኤ ዌብሳይት ላይ ላወጣችው ዘገባ የሰጠችው ርዕስ ነው። ፕሬዝዳንት ትራምፕም በአሜሪካ ድምጽ ላይ በቅርቡ ያነሱት ቅሬታ ቅሬታና ያሰሙት ትችትም የዚህ ማሳያ ነው ብላለች። የቪኦኤን ምንነትና ታሪክ በዓመታት ውስጥ የተጓዘበትን ጎዳና እና የሚመራበትን ሕግ ሌሎችንም ጭብጦች አንስታ ያወጣችውን ጽሑፍ ሰለሞን አባተ ለአማርኛ አድማጮች እንደሚከተለው አዘጋጅቶታል። ዩናይትድ ስቴትስ ውስጥ ሶስት ሺህ ዜጎቿን የነጠቀ የሽብር ጥቃት ከተፈጸመ ገና አስር ቀኑ ነው። መስከረም 1994 ዓ.ም በዚህ ዘገባ ውስጥ ቀኖች ተለይተው እስካልተገለጸ የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። የኦሳማ ቢን ላደን የቅርብ ወዳጅና አጋር የነበር መሪ ሙላ ኦማር ለአሜሪካ ድምፅ የፓሽቶ ቋንቋ አገልግሎት ይደውልና ልዩ ቃለ ምልልስ ሊሰጥ እንደሚችል ግብዣ ያቀርባል። እንዲህ አይነቱን ለአንድ የዜና ተቋም እጅግ የሚያጓጓ ግብዣና አጋጣሚ ለመግፋት ምንኛ ከባድ ነው። ለማንኛውም በኋላ ብዛም አስደሳች ያልነበረ ውሳኔ ላለመ ሊንቁት ጣል ሊያረጉት ሊገፉት የሚቻል ከቶ አልነበረም። የቪኦኤ ተጠባባቂ ዳይሬክተር የነበሩት ሚርና ዊትወርት ታዲያ ይህንን የመስከረም ዘጠና አራቱ የሽብር ጥቃት ጠንሳሽና ቀያሽ ለነበረ ሰው አፍጋኒስታን ውስጥ ከለላ የሰጠ የታሊባን መሪ በስልክ እንዲያነጋግሩ ሁለት ጋዜጠኞችን ይመድባሉ። ወዲያው ታዲያ ቪኦኤ ያንን ታሪክ ለአየር ለማብቃት እየተዘጋጀ የመሆኑ ወሬ የቡሽ አስተዳደር ባለስልጣናት ጆሮ ይደርሳል። እናም ወዲያው የዊትወርስ ስልክ ያቃጭላል። አለ በሌላኛው ጫፍ ያለው ድምፅ የኦማርን ቃለ ምልልስ አየር ላይ ካዋላችሁ ጥሩ አይሆንም፣ በፖለቲካ ራስን የማጥፋት ያህል ይሆናል። ያኔ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ የነበሩት ሪቻርድ ባውቸር በቅርቡ ከቪኦኤ ሪፖርተር ጋር ለቃለ ምልልስ የተቀመጡ ጊዜ ያ አጋጣሚ ተነሳላቸው። የቡሽ አስተዳደር የኤጀንሲውን ወገናዊነት የሌለው ዜና የማውጣት መብት ያከብር ነበር። ይሁን እንጂ ቪኦኤ ጠላትነትን የሚያጽናና ምቾት የሚሰጥ የሚሉትን አንዳችም ነገር እንዲያደርግ ግን አይፈልጉም ነበር። ቪኦኤ በ47 የዓለም ቋንቋዎች በሳምንት ከ280 ሚሊዮን ለሚልቅ አድማጭ ተመልካችና አንባቢ አገልግሎት የሚሰጥ በዩናይትድ ስቴትስ መንግስት በጀት የሚንቀሳቀስ የብዝሃ ሚዲያ የዜና ተቋም ነው። ካፕታሙ የቪኦኤ ታሪክ ወደ ሁለተኛው የዓለም ጦርነት የሚመዘዝ ዳራ ያለው ነው። በሕግ አውጪው የተወካዮች ምክር ቤትም የወጣለት የአሰራርና የመመሪያ ሕግ ዜናዎችን ያለ ወገናዊነትና በምልዓት እንዲያወጣ ያዛል። ይሁን እንጂ በዋይት ሀውስና በቪኦኤ መካከል ያለው ውጥረት ለአስሮች ዓመታት ሰፍኖ ቆይቷል። እንዲህ አይነት ልዩ የሆነ አንዳንዴም የሚጎረብጥና የሚጋፋ ከፊል ነጻነት እጅግ ግዙፍ በሆነው የፌዴራል መንግስቱ ሆድቃ ውስጥ የመኖሩ ጉዳይ እምብዛም ምቾት የሚሰጠው አልሆነም ለመንግስቱ። ባለፈው ሳምንት ታዲያ ፕሬዚደንት ዶናልድ ትራምፕ በቪኦኤ የተደላደለ ምቾት የማይሰማቸውን ከእርሳቸው የቀደሙ አቻዎቻቸውን ሰልፍ በአደባባይ ተቀላቅለዋል። ከሌሎቹ የሚለያቸው ግን ቅሬታና ቁጣቸውን የገለጹት እጅግ በተለየ ሁኔታ በበረታ እልህና በሚሰቀጥ ድምጸት ነበር። ከአሜሪካ ድምፅ የሚወጣውን ከሰማችሁ እኮ እጅግ ቀፋፊ ነው። የሚናገሯቸው ነገሮች ለሀገራችን አስጠሊታ ናቸው። ፕሬዚደንቱ በቤተ መንግሥቱ ግቢ ሮዝ ጋርደን የጽጌረዳ መስክ እንደማለት ነው ውስጥ ሚያዝያ 7 2017 ዓ ምት በኮሮና ቫይረስ ስርጭት ላይ ዕለታዊ መግለጫ ሲሰጡ ነበር ይህንን ያሉት የትራምፕ ቅሬታ ሁለት ገጽ ያለው ነው። አንደኛው በኮሮና ቫይረስ መተላለፍና ቻይና ውስጥ በኮቪድ-19 ምክንያት ሞተ በሚባለው ሰው ቁጥር ላይ የሀገሪቱ መንግስት የሚያወጣቸውን አጠራጣሪ የሆኑ ወይም እምብዛም የማይታመኑ መረጃዎች እንዳሉ አሰራጭተዋል የሚል ነው። በነገራችን ላይ ይህ ክስ ትክክል እንዳልሆነ አግባብም እንዳልሆነ በመግለጽ ቪኦኤ በብርቱ አስተባብሏል። ሁለተኛው ፕሬዚደንቱ የቪኦኤ እናት ተቋም የሆነውን የዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ እንዲመራ ያጩትን ሰው ሹመት ማጸደቅ አለመቻላቸው ያሳደረባቸው ቁጣ ነው። የሕግ መወሰኛ ምክር ቤቱ ዴሞክራቶች የደቀኗቸው እንቅፋቶች ናቸው ለሹመቱ ከሁለት ዓመት በላይ መጓተትና መዘግየት ምክንያት የሆኑት በፕሬዚደንቱ እምነት። እናም ፕሬዚደንቱ እስካሁን በማንም ተደርጎ የማይታወቅ ሸንጎውን የመበተን ወይም ቢያንስ በእረፍት የመዝጋት ሐሳብ እንዲያንጸባርቁ የገፋቸው አንዱም ይህ የቪኦኤን አመራር የመቀየር እቅዳቸው መስተጓጎልም ነው። ለነገሩ የራሳቸውንና የደጋፊዎቻቸውን እሴቶች የሚያንጸባርቅ በመንግስት የሚተዳደር የመገናኛ ብዙሃን ተቋም እንደሚያጥራቸው ትራምፕ ቀደም ሲልም ቢሆን ተናግረው ነበር። ባለፈው ኅዳር አንስተውት በነበረ ሐሳብ ፍትሐዊነት የሌለውና ሐሰተኛ አንፌር ኤንድ ፌክ የሚሉትን ሲኤንኤን የሚባለውን ተቋም የሚገዳደር እና የሀገራቸውን ታላቅነት ለዓለሙ የሚናገር ዓለም አቀፍ የዜና አውታር ዩናይትድ ስቴትስ መፍጠር እንዳለባት ሐሳብ አቅርበው ነበር። የሙላ ኦማሩና ሌሎችም ምሳሌዎች እንደሚያሳዩት የቪኦኤን የዜና ሽፋን ለመተቸት እና ለመንቀፍ ትራምፕ የመጀመሪያ ፕሬዚደንት አይደሉም። ምክንያቱ እንዲህ ነው። ምንም እንኳ ይህ የሚዲያ ተቋም የሚመራው በደንቡ ከዋይት ሀውስ በሚመደቡለት የፖለቲካ ሹማምንት ቢሆንም ከሰፊ ልምድ ጋር የሚሰሩ ጋዜጠኞቹ ግን ያልተዛባና ወገናዊ ያልሆነ ስራ እንዲፈጽሙ ሕግ ያዛል። የመንግሥት ዜና አሰራጭ የአዘጋገብ ዑደት ፕሬዚደንቱ የቴሌቪዥን ካሜራዎች ፊት ቆመው ባሰሙት ወቀሳና ቀደም ሲልም ባለፈው ወር ሚያዝያ መጨረሻ አካባቢ በአንድ የዋይት ሀውስ የውስጥ የዜና መጽሔት በኮሮና ቫይረስ ወረርሽኝ ወቅት ቪኦኤ የቻይናን ፕሮፓጋንዳ ያስተጋባል ተብሎ በቀረበው ክስ ላይ ማብራሪያ እንዲሰጡ ዋይት ሀውስም የውጭ ጉዳይ መስሪያ ቤቱም የቀረበላቸውን ጥያቄ አልተቀበሉም። የአሜሪካ ድምፅ ዳይሬክተር አማንዳ ቤኔት ግን ክሱን ውድቅ አድርገዋል። ቪኦኤ የሚጥረው ወገናዊ ያልሆነና በጭብጥ ላይ የተመሰረተ ዘገባ ለማቅረብ ነው። የማንንም መልእክት አውልቶ አያስተጋባም። ለፕሬስ ነጻነት የሚሟገተው ሪፖርተርስ ኮሚቲ የሚባለው ድርጅት ባወጣው ግምገማ በመሠረቱ እኮ ቪኦኤ የቻይናን የተዛባ መረጃ ስርጭት ወደ ሀያ ያህል ጊዜ አጋልጧል ብሏል። ለነገሩ እንዲህ አይነቱ ወደ ግራ ወደ ቀኝ የማይባል ያዘጋገብ ስርዓት የቪኦኤ መርህ ያልነበረበት ጊዜም ነበር በ1934 ዓ ም ሲመሠረት የናዚ ፕሮፓጋንዳን በተጨባጭ እውነታ ላይ በተመሰረቱ ዘገባዎች ለመጋፈጥና ለመዋጋት ነበር። በዕድሜው የመጀመሪያዎቹ አስሮች ዓመታት ውስጥም ዘገባዎቹ ከመንግሥቱ ገምጋሚዎች የይለፍ ፍቃድ ማግኘት ነበረባቸው። በፕሬዚደንት ኬኔዲ የአስተዳደር ዘመን ከጥቅምት 6955 ጀምሮ ለ13 ቀናት የቆየ የበረታ ፍጥጫ በዩናይትድ ስቴትስ እና በያኔዋ ሶቪየት ኅብረት መካከል ይነሳል። መስኮብ ተምዘግዛጊ ሚሳይሎችን ወደ ኩባ አስረጋ ለማስገባትና ለመትከል እየተንቀሳቀሰች መሆኑን ዋሽንግተን ታውቅና የጥቅምት ቀውስ ወይም የካሪቢያን ቀውስ ወይም የኩባ የሚሳይል ቀውስ የሚባለው የተካረረ ግብ ግብ ይፈጠራል። ሁኔታው እጅግ አስጊ እንደነበር ተጽፏል። ያኔ ታዲያ ቪኦኤ የሚንቀሳቀሰው በመንግስቱ ሙሉ ቁጥጥር ስር እንደነበር ቀዝቃዛው ጦርነትና የዩናይትድ ስቴትስ ኢንፎርሜሽን ኤጀንሲ የሚል መጽሐፍ ያወጡት ኒኮላስ ከል ያስታውሳሉ። ኤጀንሲው ዩ ኤስ አይ ኤስ በሚል የስሙ ምህጻር በዓለም ዙሪያ ይታወቃል። ከል ዛሬ በደቡብ ካሊፎርኒያ አንንበርግ ዩኒቨርሲቲ የኮሚኒኬሽንስና የጋዜጠኝነት ትምህርት ቤት የህዝብ ዲፕሎማሲ ፕሮፌሰር ናቸው። ከዩናይትድ ስቴትስ የኢንፎርሜሽን ኤጀንሲ ዩስአይኤስ ተብሎ ይታወቃል በምጻሩ። አንድ ለቪኦኤ የተላከ የአስተዳደር መኮንን ነበረ። እርሱ ታዲያ እያንዳንዱን ጽሑፍ እየፈተሸ እንዲተላለፍ መፍቀድ ነበረበት። በፕሬዝደንት ኒክሰን ዘመነ መንግስት ደግሞ ሌላ ታሪክ ተፈጠረ። የቀደመው የኬኔዲ አስተዳደር አያያዝ እምብዛም አልሰራም። በእጅጉ የተንገዳገደበት ሁኔታ ተፈጠረ። ሪቻርድ ኒክሰን በነሐሴ 966 መጨረሻ ሥልጣናቸውን በፍቃዳቸው እንዲያስረክቡ ያስገደዳቸው የወተር ጌቱ ቅሌት ምርመራ ሲካሄድ የፕሬዚደንቱ ጥፋት ነው ተብሎ ሲፈተሽ የነበረው ታሪክና ሂደቱ ሙሉ በሙሉ እንዲዘገብና እንዲቀርብ ይፈልጉ በነበሩ ጋዜጠኞችና ስለ ፕሬዚደንቱ በጎ በጎ ብቻ እንዲወራ አበርትተው ይወተውቱ በነበሩት የዩኤስአይኤስ ባለስልጣናት መካከል የተካረረው ውጥረትና ጥል ተነሳ። ጋዜጠኞቹ ይህ የወተርጌት ታሪክ እለት በእለት አየር ላይ የሚውል የዜግነት ትምህርት እንዲሆን ከጀሉ። የአሜሪካ ጥንካሬ የሚመነጨው አንዳች ስህተት ከማይሰራ ፕሬዚዳንት ሳይሆን ያንን ስህተት አግባብ በሆነ ሂደት ለማስተካከል የተወካዮች ምክር ቤቱ ካለው ችሎታና ብቃት ነው። ይህ ነው ጋዜጠኞቹ ያኔ መናኘት የፈለጉት ትምህርት ብለዋል ካል ያ ፍጥጫና ጠብ ታዲያ ወደ ድርድር ሄደና በንካ በንካ ተቋጨ። ጋዜጠኞቹም የፕሬዚደንቱን እንከኖች የሚያሳዩ ዘገባዎችን ያውጡ ይሁን፣ መቼም በእያንዳንዱ አሉታዊ መልእክት ያዘለ ዘገባ ልክ ደግሞ ስለ ፕሬዚደንቱ በጎውን የሚያወራም ታሪክ ይናገሩ። እንዲህ አይነቱ ግብይት ግራ የሚያጋቡ የሚመስሉ ስርጭቶችን ወለደ ይላሉ ፕሮፌሰር ካል እንዲህ እንደ ማለት ነው። ፕሬዚደንቱ ዛሬ ክስ ያልተመሰረተባቸው የኦተርጌት ጌት ቀውስ ግብረ አበር መሆናቸው ተገለጸ የሚል ዜና ይወጣና ወዲያው ደግሞ ሚስ ኒክሰን ባለቤታቸው ዋሽንግተን ዲሲ ውስጥ ለሕፃናት አዲስ ትምህርት ቤት ከፈቱ ተብሎ ይወራል። የዜና ተቋም ወገናዊነት እንዳያሳይ ተከለከለ። በ1968 ዓ ም የተወካዮች ምክር ቤቱና የቪኦኤ ኃላፊዎች አንድ ቁርጠኛ አቋም ላይ ደረሱ። ተቋሙ በዓለም ዙሪያ ባሉ አድማጮቹ ዘንድ ተአማኒነት እንዲኖረውና ያንንም ጠብቆ እንዲዘልቅ ከተፈለገ የሚመራበት አንዳች ግልጽ መመሪያና ደንብ ያስፈልገዋል። እናም የሚያወጣው ዜና ትክክለኛ መሆን እንዳለበት፣ የሚያዘጋጃቸው ፕሮግራሞች ይዘት ሁሉንም የአሜሪካ ህብረተሰብ ላይ ግልጽ ማብራሪያዎችና ውይይቶችን እንዲያቀርብ የደነገገ ቻርተር በኮንግረሱ ተረቀቀ። ፕሬዚደንት ጀራርድ ፎርድ ሐምሌ አምስት 1968 ዓ.ም ፈርመውበት ህግ ሆነ። የተቋሙ የዘገባ አሰራር ከዚያም በኋላ በ1986 እና በ2008 ዓ. ም በወጡ ሌሎችም ድንጋጌዎች ይበልጥ የተብራራ ቅርጽና ይዘት ተሰጥቶታል። እነዚያ ድንጋጌዎች ጋዜጠኞች ላይ የፖለቲካ ጫና እንዳይደረግ ከለላ የሚሰጡ በሌላ በኩል ደግሞ ጋዜጠኞቹ የዩናይትድ ስቴትስን ሰፊ በጠበቀ ሁኔታ ከፍ ያለ የስርጭት ጋዜጠኛነትን ደረጃ አክብረው እንዲሰሩ እየደነገጉ ናቸው። ይህ ነጻነት ነው ቪኦኤን ከሌሎች ተፎካካሪዎች የሚለየው። የቀድሞ የታይም መጽሔት አዘጋጅና በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም የህዝብ ዲፕሎማሲ ረዳት ሚኒስትር ሆነው የሰሩት ሪቻርድ ስቲንግል ቪኦኤ በአምባገነን አገዛዞች ስር ያሉ ሀገሮች የውጭ ፖሊሲ ግቦቻቸውና መርሆቻቸውን ለማንጸባረቅ እንደሚጠቀሙባቸው አይነት አይደለም። እንደ ዩናይትድ ስቴትስ መንግስታዊ ዜና ማሰራጫነቱ ሰሜን ኮሪያ እንደምታደርገው ወይንም ቻይና እንደምታደርገው ወይም ኩባ እንደምታደርገው አይነት አይደለም። ቪኦኤ በመላው ዓለም ላይ የሚደነቀውና በሚሊዮኖች የሚቆጠር ተከታዮችን ያፈራው በዚህ ነጻነቱ ምክንያት ነው። የዩናይትድ ስቴትስ ዜና ማሰራጫ ዋይት ሃውስ የሚሾማቸው የቪኦኤ ጋዜጠኞች ወገናዊነት የሌለው ዜና እንዲሰሩና እንዲያሰራጩ ይጠበቅባቸዋል። ተቋሙ ደግሞ ለቪኦኤ እናት ድርጅት ለዩናይትድ ስቴትስ የዓለም አቀፍ ሚዲያ ኤጀንሲ ዩኤስኤጂኤም ነው በምህጻር፣ ኃላፊ የመሾም ስልጣን ባለው በሕግ አስፈጻሚው ክንፍ በሚላክ ባለሥልጣን ይመራል። ዩኤስኤጂኤም የመናገርና የፕሬስ ነጻነት ለተገደበባቸው ሀገሮች ዜናዎችን የሚያሰራጩ አምስት አውታሮችን አቅፎ ያስተዳድራል። ቪኦኤ ከአምስቱ አንዱ ነው። የዩኤስኤጂኤም ዋ ዋና ስራ አስፈጻሚ ከሁለቱም ገዢ ፓርቲዎች የተወከሉ የሚዲያ ስራ አስኪያጆችና የ የዓለም አቀፍ ጉዳዮች ባለሙያዎች ካሉበት የዳይሬክተሮች ቦርድ ጋር ሆኖ ቪኦኤን ጨምሮ ለአምስቱም የዜና ተቋማት ኃላፊዎችን ይሾማል። ወጋ ባቂው የዘጋቢ ፊልም ሰሪና የሚዲያ መሪ የሆኑት ማይክል ፓክ የዩስኤጂኤም ዋና ስራ አስፈጻሚ እንዲሆኑ ትራምፕ በሰኔ 2010 ዓ ምህረት አጭተዋቸው ነበር። ዴሞክራቱ የሕግ መወሰኛ ምክር ቤት እንደራሴ ባብ ሜኔንዴዝ ለዋይት ሀውስ በቅርቡ በጻፉት ደብዳቤ ፓክ ለኮሚቴው መልስ ሊሰጡባቸው የሚገባ ብዙ ጥያቄዎች እንዳሉ ተናግረዋል። በግል ንግዳቸው ላይ ራሳቸውን ያላግባብ ጠቅመዋል የሚል ውንጀል አለባቸው። ያለፉ የገቢ ግብር አከፋፈል ሰነዶች ጉዳይና ከቀድሞ ስራቸው የለቀቁበት አሉታዊ ምክንያት እንዳለ የሚጠቁም ክስ አለባቸው። ሴኔተር ሜኔንዴዝ በደብዳቤያቸው ላይ ካሰፈሩት የተቀነጨበ ነው። የሚስተር ፓክ ቃል አቀባይ በዚህ የሜኔንዴዝ ደብዳቤ ይዘት ላይ አስተያየት እንዲሰጡ ተጠይቀው የሹመቱ ሂደት እየታየ ባለበት ሁኔታ በጉዳዩ ላይ ለመናገር እንደማይችሉ ገልጸዋል። ፕሬዚደንት ትራምፕ በቪኦኤ ላይ ያንን ወቀሳ ያሰሙት የእጩዋቸው ሹመት ሳይጸድቅ በመጓተቱ ምክንያት ባደረባቸው ብስጭት ምክንያት እንደሆነ በመግለጽ ያንን ቢሉ አይፈረድባቸውም ሲሉ የዲሞክራሲዎች ተከላካይ ድርጅት የሚባለው የወግ አጥባቂ ምሁራን ቡድን ሊቀመንበር ክሊፎርድ ሜይ ተከላክለውላቸዋል። ሜይ የአሁኗን የቪኦኤ ዳይሬክተር አማንዳ ቤኔትን እንዲህ ሲሉ ተቹ። የትራምፕ አስተዳደርን ፖሊሲዎች ለዓለም ለማስረዳት የተሳናቸው የዲሞክራቲክ ፕሬዚዳንቱ ባራክ ኦባማ አስተዳደር ሹመኛ ናቸው። እርሳቸው ሊሆን ይገባል ብለው የሚያስቡትን የቪኦኤን ተልእኮን ጠቆሙ። ያ ማብራሪያን ሊሰጥ የሚገባው ቪኦኤ ላይ ነበረ። እዚያ ካልሆነ ሌላ በየት በኩል ይሁን? ይህ ማለት አስተያየቶችና ርዕሰ አንቀጾች በፕሬዝዳንቱ ላይ ትችቶች ማቅረብ የለባቸውም ማለት አይደለም። እነዚህ ሁሉ ሚዛን ጠብቀው ሊስተናገዱ ይችላሉ። ይህንን ለማድረግ ደግሞ ጥሩ ጋዜጠኞች ያስፈልጋሉ። ይህ አስተዳደርም አሁን ባሉት ሰዎች እንደዚህ አይነት ስራ እንደማይሰራ ማመኑ ግልጽ ነው። የቀድሞ የብሉምበርግ የዜና ኃላፊ የፊላዴልፊያ ኢንኳይረር ዋና አዘጋጅ የነበሩት ቤኔት የአሜሪካ ድምፅ ዳይሬክተር ሆነው የተሾሙት በመጋቢት 2008 ዓ ም ሲሆን በትራምፕ አስተዳደር ዘመንም ዘልቀው እየመሩት ናቸው። በ1994ቱ የሙላ ዖማር ቃለ ምልልስ አጋጣሚ ወቅት ከመቶ በላይ የሚሆኑ የቪኦኤ ጋዜጠኞች ድምፃቸውን አሰምተዋል። ቪኦኤ የደረሰበት የነበረውን ጫና እንዲቋቋም የሚጠይቅ ፊርማ አስገብተዋል። ቪኦኤ የቃለ ምልልሱን ቅንጭብጫቢዎች ማስተላለፉን አቁመና የሰጠውን ሽፋን ትክክለኛነት የሚገልጽ ደብዳቤ ለወቃሾቹ አወጣ። የአፍጋኒስታን ሕዝብ የሚያዳምጠን ስለሚያምነን ነው፣ እኛ ደግሞ ሙሉውን ታሪክ እንነግረዋለን። በደብዳቤው ላይ ከሰፈረ መልእክት የተወሰደ ነው። ዘግየት ብሎ ግን ሁለቱም ወገኖች አፈገፈጉ። በብራውን ዩኒቨርሲቲ የውጭ ፖሊሲ ፕሮፌሰሩ ባውቸር ትውስታ። እንዲያም ሆኖ ግን ቃለምልልሱ አየር ላይ ከዋለ ከሁለት ሳምንታት በኋላ ተጠባባቂዋ ዳይሬክተር ዊትወርት እንዲነሱ ተደረገና ራበርት አር ራይሊ በዋይት ሀውስ ተሾሙ። የቪኦኤ አንጋፋ ጋዜጠኛ እንጂ የፖለቲካ ሹመኛ ያልነበሩት ዊትወርት በኋላ እንዲህ አሉ። ጫናው ዓይን ያወጣ ነበር። እኔ በዘገባዎች አወሳሰል ላይ ምንም ቦታ እንዳይኖረኝ ግልጽ አድርገዋል። ዊትወርት ከጊዜያቸው ቀድመው ጡረት አወጡ። በፖለቲካ ውጥረት ውስጥ የሚቀዝ የመንግስት ዜና ማሰራጫ ዩናይትድ ስቴትስ ውስጥ የፕሬዝዳንት መከሰስ ጉዳይ ጭቅጭቆችና ጦርነትን የመሳሰሉ ከፋፋይ የፖለቲካ አጋጣሚዎች በተፈጠሩ ቁጥር ቪኦኤ የከበደ ሁኔታ ላይ ተጥዶ ይገኛል። የፍሪደም ፎረም ባልደረባዋ ላታኖት ናቸው። ያኔ ታዲያ ይህ የዜና አውታር በአድማጮቹ ዘንድ መታመንን የሚገነባበት ጊዜ ነው። ኖት አከሉ። እኛ ያሉን መንግስት በጀት የሚመድብላቸው እንጂ መንግስት የሚያሽከረክራቸው የዜና ተቋማት አለመሆናቸው ነፃ የመሆናቸው ነገር በማይታመን ሁኔታ አስፈላጊ ጉዳይ ነው። የደቡብ ካሊፎርኒያ ዩኒቨርሲቲው ፕሮፌሰር ከል ደግሞ የመንግስትን ተፈጥሮ ተናገሩ። መቼም መንግስት ገንዘብ እየሰጠህ ነውና ስለ እኔ ምርጥ ምርጡን ተናገር የማለቱ ነገር ተፈጥሮው ነው። ከል ቀጠሉ። የጋዜጠኛነት ስነ ምግባር የታሪክን ሁለቱንም ጎኖች መናገር ነው። ሥራህ እንዲዋጣ መታመን አለብህ ማለት ደግሞ የጋዜጠኞች ተፈጥሮ ነው። የሰለሞን አባተ ዝግጅት አልተጠናቀቀም። ክፍል ሁለት በነገው ምሽት ይቀርባል። ባልደረባችን ፓትሲ ውዳስኳራ እና ሰለሞን አባተን ላሰሙን ዘገባ እናመሰግናለን። አድማጮች ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አትቪኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲሰር ንጉሱ ታምሪ፣ የዌብ ና ማህበራዊ መገናኛ ፕሮዲሰራችን አበባየው ገበያው ነች። ዋና አዘጋጅ ትስታበላቸው እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን። አብራችሁን ሆኑ። ወደ ተከታዩ ዝግጅት እንለፍ። ወደ ባህር ዳር ነው የምንወስዳችሁ። ባህር ዳር ከተማ የሚገኙ አሳ አስጋሪዎችና የአሳ ምግብ ቤት ባለቤቶች በገበያ ማጣት እየተማረሩ ነው። የገበያ ችግር የተፈጠረው ደግሞ አሳ መመገብ የኮሮና ቫይረስን ያስተላልፋል የሚል የተሳሳተ መረጃ በመሰራጨቱ ነው ይላሉ። የኢትዮጵያ ጤና ሚኒስቴር አሳ መመገብ ቫይረሱን ያስተላልፋል የሚል መረጃ የተሳሳተ ነው ብሏል። ይሄም ሆኖ ጥሬውን መመገብ እንደማይመከር አሳስቧል። አስቴር ምስጋናው ይዛለች በኢትዮጵያ በስፋቱ አንደኛ የሆነው የጣና ሀይቅ እንዲሁም የረዥሙ የአባይ ወንዝ ከሚገኝባት ባህር ዳር ሌላው መገለጫ የአሳ ሀብት ነው። የተፈጥሮ ጸጋዎቿን ለመመልከት የሚመጣ ጎብኝም በጣና ሀይቅ ዳርቻ በተከፈቱ መዝናኛዎች አሳ መመገቡ የማይቀር ነው። በጣና ሀይቅ ከ7300 ቶን በላይ አሳ በዓመት እንደሚመረትም መረጃዎች ያመላከታሉ። ባህር ዳርና አካባቢዋን ለመጎብኘት የመጣ አለበለዚያም እግር ጥሎት ከተማዋን የረገጠ ቱሪስት የሚ የሚመገበውም ከዚሁ ሀይቅ የሚወጣውን አሳ ነው። ይህ ብቻ ግን አይደለም። አሳ ማስገር በሀይቁ ዙሪያ የሚኖሩ አርሶ አደሮችም መተዳደሪያ ሆኖ ቆይቷል። የባህር ዳር አሳና ሌሎች የውሃ ውስጥ ህይወት ምርምር ማዕከል ዋና ዳይሬክተር አቶ ደረጀ ተዋበ ይህንን እውነታ ያብራራሉ። አምስት ሺ አራት መቶ ሶስት አሳስጋሪዎች አሉ እየሳ አሁን እንግዲህ አንድ ሺ ሊጨምር ይችላል። የኮሮና ቫይረስ መከሰት ግን ሁኔታዎችን አወሳስቧል። ለወትሮ በጎብኚዎች እና በነዋሪዎች የሚጨናነቁት በጣና ሀይቅ ዳርቻ ያሉ የአሳ ቤቶችም ደንበኛ ርቋቸዋል። አሳ ማስገሪያ ጀልባዎችም ስራ ፈትተዋል። አሳ ጣቢ የጉልበት ሰራተኞችም በቦታው አይታዩም። ለዚህ ምክንያቱ አሳ መመገብ የኮሮና ቫይረስ ያስተላልፋል የሚል መረጃ በአንዳንድ ባለሙያዎች ጭምር መሰራጨቱ እንደሆነ አሳ አስጋሪዎችና የአሳ ምግብ ቤት ባለቤቶች ይናገራሉ። አቶ ጌትነት አየልኝ በባህር ዳር ከተማ በተለምዶ ሚካኤል በሚባለው አካባቢ የሚገኝ አንድ የአሳ ቤት ባለቤት ናቸው። ወትሮ በደንበኛ ይጨናነቅ የነበረው ምግብ ቤታቸው ዛሬ ጸጥ ረጭ ብሏል። ለደንበኞቹ መጥፋት ዋናው ምክንያት አሳ መመገብን በተመለከተ የተሰራጨ የተሳሳተ መረጃ ነው ይላሉ። እኔ እንደተረዳሁት ያው በአነጋገር ምክንያት ይመስለኛል። ለምን ያው አሳ እንዳትበሉ ነው የተባለ ሲነገር እና ያንን በተመለከተ ሰውም የለም አሳስ ጋሪ ነኝ ያሉት ሞገስ ሰጠኝ የተሳሳተ መረጃ የተሰራጨው በአንዳንድ ባለሙያዎችና የመገናኛ ብዙኃን እንደሆነ ይናገራሉ። አሳችን በአጋጣሚ እንደከዘን ወይም እንደያዝነ በሽታ ከመጣ በኋላ አሳ እንዳትበሉ ማቋረጥ ያስተላልፋል ስለተባለ፣ ማንም ሰው ሆቴልም ወይም ደግሞ ግለሰብም ማንኛውም አሳ የሚጠቀም ሰው ግዥ ከኛ ቦታ እየመጣ ምክንያቱም የባለሙያ ችግር ስለሆነ። የአሜሪካ ድምጽ ያነጋገራቸው አንዳንድ የባህር ዳር ከተማ ነዋሪዎችም አሳ መመገብን በተመለከተ ግልጽ ያለ መረጃ እንደሌላቸው አስረድተዋል። ከእነዚህ አንዷ ወይዘሮ ትዕግስ ገረመው በመገናኛ ብዙኃን ሲተላለፍ በሰሙት መረጃ ምክንያት አሳ ከመመገብ መቆጠባቸውን ይናገራሉ። ጣና ዳቤ ብዙዎችን ቤተሰብ ተሰብስበን ሄደን እንበላ ነበረ። አሁን ኮረና ከመጣ በኋላ ግን ቴሌቪዥን ላይ ሳይ አሳና ጥሬ ስጋ በቀይ ኤክስ ተደርጎ አየሁት። እኔ ጥብሱ ይሁን ይሁን ጥሬውን ይሁን አላውቅም። አሁን ከዛ ወዲህ አላውቅም። ኮረና ያስተላልፋል ብለው የተገነዘቡት ማለት ነው። ይሄ በሽታ ከመጣ ነው እንደዛ ተብሎ እንጂ እንመገባለን። በሳምንት አንድ ቀን ሄደን እዛ ጣና ዳር ቁጭ ብለን ተዝናንተን በልተን እንመጣ ነበር። አሁን ግን አቆመናል ግን በቴሌቪዥን ኤክስ ተደርጎ ዋሳ እንድት ጥሬ ስጋ እንዳትበሉ ተብሎ በቴሌቪዥን በኤክስ በቀይ ኤክስ ተብሎ አይቻለሁ። ያው እንግዲህ ተከልክሏል ብዬ ነው የማስበው። እኔ ሚዲያው ዝም ብሎ አይናገርም። ያው ከባለሙያ ካልሰማ ወይም ካልተነገረው ዝም ብሎ ብድግ አድርጎ አያወራውም። ስለዚህ ባለሙያ እንተናግሮት ማስበው ነ ነዋሪዎቹ ይህንን ይበሉ እንጂ ከአሳ ንግድ ጋር ጥብቅ ቁርኝት ያላቸው ነጋዴዎች ስለ አሳና ኮሮና ያላቸው ግንዛቤ የተለየ ነው። በእሳት ከተነከ አሳ ያስተላልፍ እንደ ማንኛውም የስጋ ዘርፍ ስለሆነ ግን በጥሬው ግን ከኔ ጀምሮ አሳ ተጠቃሚ ሲሆን በጥሬው ግን ምንም የሚበላ ሰው የለም እንደኛ ከኮሮና በተጨማሪ በጥሬው ኮሶ ስለሚያስዝ በእኛ አካባቢ ጥሬ አሳ ብዙ አይበላም። አንተ ስላሳ ያለህ ግንዛቤ ኮሮና ያስተላልፋል ወይስ ያስተላልፋል? እኔ አያስተላልፍም ብዬ ነው የማስበው። ለምን ደግሞ ያስተላልፋል ብሎ ከታሰበም እንኳን ሳይበሰል የሚበላ ሰው የለም። ሁሉም ሰው በስሎ ምናም ይበላል። እኔም አሁን አሳበላለሁ ግን በጥሬው አትሆንም። የሚል ነው የተባለ ነው የመሰለኝ ዶክተር ወንድም ያገኘም ቢያለ በባህር ዳር ዩኒቨርሲቲ የማህበረሰብ ጤና ስፔሻሊስት ናቸው። አሳ የኮሮና ቫይረስ ያስተላልፋል የሚለው መረጃ የተሳሳተ መሆኑን ያስረዳሉ። እነዚህ ምቁች የሚበሉት እሳት ለግቷቸው፣ ኮቪድ ደግሞ በቀላሉ በሳት ብቻ ሳይሆን በቀላሉ ለሙቀት ለምን ሲጋለጥ የሚሞት ቫይረስ ነው። ሁለተኛ ነገር ደግሞ የበሰለ ምግብ በተለይም ደግሞ ቫይረሶች ኮቪድ አይነት ቫይረሶችን አያስተላልፍም። ስለዚህ ሙሉ ለሙሉ አሳ አያስተላልፍም። የኢትዮጵያ ጤና ሚኒስትርም አሳ መመገብ የኮሮና ቫይረስ ያስተላልፋል የሚለው መረዳት የተሳሳተ መሆኑን አስታውቋል። አብስሎ መመገቡ እንዳይዘነጋ ከማስታወስ ጋር የሚኒስትሩ የኮሙኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ይህንኑ ነው የሚያብራሩት። እኛ እንደ ጤና ሚኒስትር የህብረተሰባችን የጥሬ ስጋ እና ያልመሰሉ የአሳ ምርቶች እንዳይመገብ ምክር ሰጥተናል መግለጫም ተሰጥቶበታል በዚህ ጉዳይ ላይ ከዚህ አንጻር አሁንም የምናስተላልፈው ምልክት ምንድን ነው ያልበሰሉ የአሳ ምርቶችን እና ቶታሊ ሙሉ በሙሉ አሳን እንዳይመገብ አላለን ያልበሰሉ ግን መብሰል አለበት የአሳ ምግቦችን ስንመገብ አፍለን መጠቀም እንችላለን ያልበሰሉ የአሳ ምርቶችን ግን መጠቀም አይመከርም እና በዚህ መሰረት ህብረተሰቡ ይህንን አውቆ አስፈላጊውን ጥንቃቄ እንዲያደርግ ይመክራለን። የቫይረሱ ስርጭትን ለመከላከል በተረጋገጡ መረጃዎች ላይ ብቻ መመስረት እንደሚገባ ባለሙያዎቹ ይመክራሉ። እጅን አዘውትሮ መታጠብ፣ ከንኪኪ መቆጠብ፣ ርቀትን መጠበቅና ያልበሰሉ ምግቦችን አለመመገብ ደግሞ ሊወሰዱ ከሚገባቸው ጥንቃቄዎች መካከል ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር የሀገራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲሆን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደናደሩ!